ከኢኮኖሚው ዓለም ኤልኒኖ በተሰኘው የአየር ንብረት ክስተት ምክንያት በኢትዮጵያ የተከሰተው ድርቅ አስከፊነቱ ጨምሯል። እንደ የተባበሩት መንግስታት ድርጅት ከሆነ ድርቁም ይሁን የምግብ እጥረቱ ኢትዮጵያ ባለፉት 30 ዓመታት ገጥሟት የሚያውቅ አይነት አይደለም። የአስቸኳይ እርዳታ ፈላጊዎች ቁጥር ከአንድ ዓመት ባነሰ ጊዜ ውስጥ ከ3 ሚሊዮን ወደ 10 ሚሊዮን በላይ ያሻቀበ ሲሆን አብዛኞቹ ደግሞ ኑሯቸውን በእርሻ የሚመሩ ገበሬዎች ናቸው። ድርቁ በከፍተኛ ደረጃ በግብርና ዘርፉ የእርሻ ስራ እና የከብት እርባታ ላይ ጥገኛ በሆነው የኢትዮጵያ ኢኮኖሚ ላይ ተጽዕኖ ማሳደሩ አሌ የሚባል ባይሆንም ጫናው ምን ያክል ሊሆን እንደሚችል እስካሁን የሚታወቅ ነገር የለም። ለ85 በመቶ ኢትዮጵያውያን ስራ የፈጠረውና ከአገሪቱ አጠቃላይ ዓመታዊ ምርት 50 በመቶ ድርሻ ያለው የግብርናው ዘርፍ የምግብ ዋስትናን ማረጋገጥ ተስኖታል። ዶክተር መክብብ ኃይሌ በቦን ዩኒቨርሲቲ የኢኮኖሚ ተመራማሪ ናቸው። ኢትዮጵያ በምግብ ዋስትናን በማረጋገጥ ደረጃ ጥሩ ጉዞ እንደተጓዘች እና ጥሩ ለውጥ እንዳለ አይ ቲንክ ሁላችንም የምናየው ነገር ነው። ነገር ግን በምግብ ዋስትና ራሳችንን ሙሉ በሙሉ ከማስቻል ብዙ የሚቀረን ነገር ነው ያለው። ሁኔታ ገበሬው የግድ ለእለት ወይም ደግሞ ለዛሬ የሚሆን ብቻ ሳይሆን ለሚቀጥለው አመትም ከዛም በኋላ የሚኖረው አይነት ሴቪንግ በአሴት መልኩ ቢኖረው ኖሮ ይሄ የአንድ አመት ድርቅ ስለመጣ እንትን የሚለው አይሆንም ነበር እና የሆኑ እንደዚህ የሚቆዩ ሴቶችን ቢውልድ የሚያደርግበት በጎን ሌሎች ቢዝነሶችን የሚከፍትበት አይነት ገቢ እንዲኖረው ማድረግ ያስፈልጋል። የግድ እርሻ ላይ ዲፔንድ ሆኖ እንደ ዘንድሮ አይነት ኤሊኒኖ አይነት ሲመጣ በቃ እርዳታ የሚፈልግ አይነት ነገር ከሆነ ከባድ ነው እንግዲህ የምግብ ዋስትናን ማረጋገጥ ችለናል እንችላለን የሚለው ነገር ትንሽ ከባድ ይሆናል ማለት ነው። እንደ አለም ባንክና የዓለም የምግብና የእርሻ ድርጅትን የመሳሰሉ ተቋማት እንደ ኢትዮጵያ አይነት ሀገራት የምግብ ዋስትናቸውን ለማረጋገጥ የመሬት ባለቤትነትን ለገበሬው ማረጋገጥ ሁነኛ ድርሻ እንዳለው ያስረዳሉ። ላርቢ ኦዳሜ በአለም የምግብና የእርሻ ድርጅት የመሬት አስተዳደር ጥናት ባለሙያ ናቸው። በተለያዩ ምክንያቶች የመሬት ባለቤትነትን ማጣት ሰዎች በመሬታቸው ላይ መዋለ ንዋያቸውን እንዳያፈሱ ዘላቂ የመሬት አጠቃቀም ስልቶችንም ተግባራዊ እንዳያደርጉ ያግዳቸዋል። የመሬት ባለቤትነታቸው ካልተረጋገጠ መሬታችን ይወሰድብናል የሚል ስጋት ስለሚያድርባቸው ዘላቂ መፍትሄዎችን ተግባራዊ ከማድረግ ይቆጠባሉ። የመሬት ባለቤትነታቸው በመንግስት አሊያም በአካባቢያዊ አስተዳደር ከተ ተረጋገጠ ግን ዘላቂ የመሬት አስተዳደርን ተግባራዊ ለማድረግ ዝግጁ ናቸው። መሬታቸውንም ለከርሞ ይንከባከባሉ። የመሬታቸውን ምርታማነት አሳደጉ ማለት የራሳቸውንና የማህበረሰቡን የምግብ ዋስትና ያረጋግጣሉ ማለት ነው። እንደ ላርቢ ኦዳሚ ያሉ ባለሙያዎች የመሬት ባለቤትነት የምግብ ዋስትናንና ዘላቂ ልማትን ከማረጋገጥ ጋር ቀጥተኛ ግንኙነት እንዳለው ይወተውታሉ። የኢትዮጵያ ሕገ መንግስት አንቀጽ አርባ ንዑስ አንቀጽ ሶስት የመሬት ባለቤትነት የመንግስትና የህዝብ ነው ሲል ይደነግጋል። በሕገ መንግስቱ መሰረት መሬት ሊሸጥ ወይም ሊለወጥ አይችልም። ሁለቱም ነጥቦች ለገጠር መሬት ባለይዞታዎችና ተጠቃሚዎች መብት የሚሰጡ ሳይሆኑ በተጠቃሚዎች መብት ላይ የተጣሉ ገደቦች ናቸው። መሬት እኛ ሀገር የመንግስት ነው። ዘጠና አንድ ዘጠና ሁለት መጀመሪያ በትግራይ አካባቢ የጀመረ ላንድ ሰርቲፊኬሽን የመሬት ማረጋገጫ ይዞታ ማረጋገጫ ሰርቲፊኬት የሚባለው ተጀምሯል። የአለም ባንክ የኢኮኖሚክስ ባለሙያዎች እንዲሁም የዓለም አቀፍ የምግብ ፖሊሲ ጥናት ኢንስቲትዩት ሌሎችም በዚህ የመሬት ይዞታ ማረጋገጫ ሰርተፊኬት ላይ የነበረው መልካምም ሆነ መልካም ያልሆነ ተጽዕኖ አለ ወይ ከምግብ ዋስትና ጋር በተያያዘ የሚሉ ብዙ ጥናቶች ተሰርተዋል። የእኛን ሀገሩን ይህን ላንድ ሰርቲፊኬሽን በሁለት ገጽታዎች አሉት። የመጀመሪያው መሬት ማከራየት ማጋዛት ይቻላል፣ ነገር ግን ከሁለት እስከ ሶስት አመት በላይ ከመሬቱ ርቀህ መሆን የለበትም። በዚው አካባቢ መሆን አለበት። ከሁለት ከሶስት አመት በላይ ከራክ መሬቱ ይወሰድብሃል። ከአማራ ውጭ ባሉት ሌሎች ቦታዎች ደግሞ ከግማሽ በላይ የሆነው መሬት ማከራየት አትችልም፣ ያለዛ ይሄም ወንጀል ነው። ሌላው ሁለተኛው ገጽታ ይሄ አዲሱ ከዘጠና አንድ ዘጠና ሁለት የጀመረው የመሬት ማረጋገጫ ይዞታ ማረጋገጫ ሰርተፊኬት መሸጥ ወይም ማስያዝ በብድር ማስያዝ አይፈቅድም። የባለቤትነት ስሜት ስለሚፈጥር ገበሬዎቹ ዛፍ እንዲተክሉበት፣ እርከንም እንዲሰሩ፣ እንዲንከባከቡት የማድረግ ተጽዕኖን ፈጥሯል ይላሉ። የመሬት ኪራይ የመጋዞ አይነት ግብይቶችም እንደዚህ አይነት ኦፍኮርስ ከመሸጥ በታች ያሉት ነገሮች እንደጨመሩም ይናገራሉ። መሬት ወሰን ውዝግቦችንም ቀንሷል። እንደዚህ አይነት መልካም ተጽዕኖዎች እንዳመጣ ብዙ ጥናቶች መረጃ ሰብስበው ያሳያሉ። ግን ምንድን ነው አሁን መሸጥ መለወጥ በብድር ማስያዝ ቢቻል ኖሮስ ከዚህም የበለጠ ተጽዕኖ ሊያመጣ ይቻል ነበር ወይ የሚለውን በኢትዮጵያ ላይ እንግዲህ መናገር አትችልም፣ ምክንያቱም ይሄ ነገር የለም። የኢትዮጵያ መንግስት ተቃዋሚዎቹም ሆኑ እንደ የዓለም የምግብና የእርሻ ድርጅት አይነት ተቋማት የሚያቀርቧቸውን የመሬት ባለቤትነት ጉዳይ አይቀበልም። ድሀ ገበሬዎች መሬታቸውን ሸጠው ይፈናቀላሉ፣ የኢትዮጵያ መንግስት ባለስልጣናት በተደጋጋሚ የሚያቀርቡት ምክንያት ነው። ለአርቢ ኦዳሜ ገበሬዎች መሬታቸውን ለመሸጥ አሊያም የመኖሪያ ቀያቸውን ጥለው ለመሰደድ የሚያበቋቸው የተለያዩ ምክንያቶች መኖራቸውን ያስረዳሉ። ገበሬዎች መሬታቸውን ለመሸጥ አልያም ወደ ሌላ ቦታ ለመዛወር የሚወስኑት በኢኮኖሚያዊ፣ ማህበራዊ፣ ባህላዊ ምክንያቶች ወይም ደግሞ በአየር ንብረት ለውጥ ምክንያት ሊሆን ይችላል። ይህን ውሳኔ ሲወስኑ አስቀድመው ሊያጋጥማቸው የሚችለውን እንቅፋት መፈተሻቸው አይቀርም። ሸጠው ወደ ሌላ ቦታ ለመቀየር ቢወስኑ እንኳ የነሱ መብት መሆኑ መዘንጋት የለበትም። መሬታቸውን ስለሸጡ ብቻ ድሃ ይሆናሉ ማለትም አይደለም። በእኔ እምነት የአፍሪቃ ገበሬዎች የሚገጥማቸው ትልቁ ፈተና በተለያዩ ምክንያቶች ለእርሻ አገልግሎት ይውሉ የነበሩ መሬቶች በከተሞች መስፋፋት መወሰዳቸው ነው። ዶክተር መክብብ ኃይሌ ገበሬዎች መሬታቸውን ሸጠው ከቀያቸው ቢፈናቀሉ እንኳ ሁልጊዜም ጉዳት አለው ማለት አይደለም ሲሉ ይናገራሉ። አንድ ዜጋ መሬቱ ባለበት አካባቢ የተሸረሸረ መሬት ይዞ እዛ ከሚቀመጥ ይልቅ መሬቱን ሸጦ ትንሽ ቢዝነስ የሚሰራባትን ገንዘብ ይዞ ወደ ሌላ ቦታ ስራ ወዳለበት ቦታ ሄዶ መስራት የሚችል ከሆነ ምናልባትም ይሄ የተሻለ አማራጭ ሊሆን ይችላል። እንደ መፍትሄ የምለው እኔ መፈናቀልን ማቆም ሳይሆን፣ መፈናቀል ኦፍኮርስ ጥሩ ነገር አይደለም፣ ግን የግድ የሚፈናቀሉ ሰዎች አሉ። እዛ አገራቸው ላይ ከሚራቡ ያሉበት አካባቢ ከሚራቡ ወደ ሌላ ስራ ወዳለበት ቦታ ሄደው መስራት ይችላሉ። ያን መሬታቸውን ትተው ሲሄዱ ከሚወሰድባቸው መሬታቸውን ሸጠው ወደሚሄዱበት ቦታ የተወሰነች ስራ እንዲሰሩ የሚመቻች ቢሆን የተሻለ ሊሆን ይችላል ነው ምለው። ዩጋንዳም ላይ እንደዚሁ መሸጥ መለወጥ የሚቻልበት እንትን አለና እንደዚህ መጥፎ የመፈናቀልን አበረታቷል የሚል በመረጃ የተደገፈ ነገር ብዙም የለም። ስጋት ሊሆን ይችላል ኦፍኮርስ ከመልካም ለህዝቡ መልካም ነገር ከማሰብም ቢሆን እንደ ስጋት እንጂ በእውነቱ መጥፎ ገጽታ አምጥሷል የሚል መረጃ የለም። እንግዲህ በመረጃ ደረጃ ዝም ብሎ ስጋት ነው ነው እያልኩ ያለሁትና ከአፍሪካ ሀገራት ሩዋንዳ እና ዩጋንዳ የመሬት ይዞታን የማረጋገጥ ሥራዎችን በሙከራ ደረጃ ጀምረው አመርቂ ውጤት አስመዝግበዋል። የአገራቱን የማሳያ ስራዎች የፈተሹ ባለሙያዎች መንግስታት በመላ አገራቱ ተግባራዊ እንዲያደርጓቸው ይመክራሉ። ዶክተር መክብብ ኃይሌ የመሬት ባለቤትን ማረጋገጥ ድህነትንና የተረጂነት ፍላጎትን በመቀነስ ረገድ ከፍ ያለ ሚና እንዳለው ይናገራሉ። የመሬት ባለቤትነትና የምግብ ዋስትና በጣም ነው የሚገናኙት። ከዚህ ጋር በተያያዘ አንድ ሶስት ሀሳቦችን ላንሳለን። የመሬት ይዞታ ባለቤት ከሆንክ መሬቱ የኔ ነው የሚል ስሜትን ይፈጥርልሃል። መሬቱ ያንተ ከሆነ የኔ ነው ብለህ የምታስብ ከሆነ ማንም ከአንተ እንደማይወስድብህ እርግጠኛ ከሆንክ ጊዜህን፣ ገንዘብክን ጉልበትክንም ሌሎችንም ነገሮች አውጥተህ ትንከባከቧለህ እንዳይሸረሸር ታደርጋለህ። ስለዚህ የመሬቱ ምርታማነት ይጨምራል። ሁለተኛው ሀሳብ መሬት ያንተ ከሆነ መሬት ክን ብድር ለመውሰድ እንደ ማስያዣነት መገልገል ትችላለ። መሬት ክን እንደ ማስያዣ ከተገለገልክበት አነስተኛና ና ጥቃቅን ቢዝነሶችን መክፈት ትችላለ። ስትቸገርም ደግሞ ተበድረህ ምግብም ሆነ ሌሎች ነገሮችን ለመግዛት፣ ልጆችን ወደ ትምህርት ቤት ለመላክ ልትጠቀመው ትችላል። ሶስተኛው አንዳንድ ጊዜ አንዳንድ ሰዎች ጉልበቱ የላቸውም ለማረስ ወይም ደግሞ የእርሻ ብዙም እውቀቱ ልምዱ የላቸውም ሊሆን ይችላል ወይም ደግሞ መሬቱን በማዳበሪያና ሌሎች ግብዓቶች ምርታማ ለማድረግ የሚችሉበት አቅም ገንዘብ ላይኖራቸው ይችላል። በእንደዚህ ሁኔታ ይሄ አቅሙና ገንዘቡ ላለው ሰው መሬቱን በሚገባ ለሚጠቀመው ሰው ማዘዋወር ይችላሉ። ይሄ የመሬት ሙሉ የመሬት ባለቤትነት መብት ካላቸው ይህም ማለት እነሱም መሬቱን በሸጡበት ገንዘብ ሌላ ስራ መስራት ይችላሉ። ያን መሬቱንም የወሰደው ሰው የተከራየው ወይም ደግሞ የገዛው ሰውዬ ደግሞ አቅሙ ስላለው ምርታማነቱን እንዲጨምር ያደርገዋል። በዚህ አይነትም ሁለቱም ገዢውም ሻጭውም ወይም ደግሞ ተከራዩም ሆነ አከራዩ የምግብ ዋስትናቸውን ያረጋግጣሉ ማለት ነው። እነዚህ ሶስት ሀሳቦች ናቸው እንግዲህ በጥናት የተደገፉም ናቸው። ግን በዋናነት እንደ ሀሳብ የሚነሱት እነዚህ ሶስቱ ናቸው። አድማጮቻችን የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። ጤና ይስጥልኝ።